በቀድሞቹ የሜቴክ እና በቀድሞዎቹ የሜቴክና የደህንነት ኃላፊዎች የተፈጸመው አድራጎት እጅግ የሚዘገንን ነበር ሲሉ የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። እስክንድር ፍሬው ተከታዩን ይዟል። በሜቴክ ኃላፊዎች ተፈጸመ የተባለው ሙስናና በደህንነት ኃላፊዎች ሲፈጸም የቆየው የሰብአዊ መብት ጥሰት እጅግ የሚዘገንን መሆኑን የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። ስሙ እንዲገለጽ ያልፈቀደው አስተያየት ሰጪ ይሄንን ካንጸባረቁት አንዱ ነው። በተለይም ደግሞ ሜቴክ ላይ የሚሰሩ ከፍተኛ ባለስልጣናቶች አገሪቱን መዝብረዋል። በጣም በርካታ ገንዘቦችን ወስደዋል። በአሁኑ ሰዓት ደግሞ እነዚህ ሰዎች ተሸሽጎ ይገኛሉ። ኢትዮጵያ ውስጥ ለኢትዮጵያ ሕዝብ ያስቀሩት ነገር በጣም ጥቂት ነገር ነው እንዳለው ወስዶታል ፎቁ ጎማ ቢኖሮ ኖሮ ይዘው ሄደው ያስቀምጡት ጥሩ ነበር። ኢትዮጵያ ውስጥ በርካታ ነገሮችን ወስደዋል። መርከብንም ያክል ነገር የት እንደደረሰ አልታወቀም። በኢራን በኩልም በህገወጥ መንገድ ሲሰራ ነበረ። ስለዚህ ህንጻው ጎማ ቢኖሮ ኖሮ ይወስዱታል ማለት ምንድነው። ይሄንን አንስተው ወስደው ሌላ ከተማ ላይ አስቀምጠው ቢጠቀሙበት ራሱ ደስ ይላቸዋል። ነገር ግን መሬትና ፎቅ መነሳት ስለማይችል እሱን ብቻ ተተውልን ሄዱት። ለኛም ህዝቡ የተፈጸመውን ካወቀ ቆይተዋል ያሉት ደግሞ ሌላው አስተያየት ሰጭ ናቸው። ሰዓቱ ደርሶ የተወሰደው እርምጃ በመደረጉ ጥሩ ነው፣ ግን ይሄ ጉዳይ በህዝብ ደረጃ ሲብላላ የቆየ ነው። ከፍ ያለ አሜታ አለ ችግር እንዳለ ቀደም ብሎ ህብረተሰቡ ያቀዋል ግን እያወቀው ይሄ ሁሉ ነገር እየሆነ መቼ ነው እያለ በጉጉት ሲጠብቅ የነበረውን አሁን በግልጽ እነኚህ ሰዎች ያደረጉትን ድርጊት ጠቅሶ ለህዝብ ይፋ በመሆኑ ጥሩ ነው ላለው በአጠቃላይ ግን የቆየ ነው ይሄ ነገር እያንዳንዱ ህዝብ ውስጥ ያለ ነው። በየቦታውም ህብረተሰቡ ሲገናኝ ይህንኑ ነገር ያወራ ነበር። ማለት ያቀዋል ግን እያወቀው እንደዚህ ግልጽ የሆነ ነገር አልነበረም። በወሬ ደረጃ ነበር፣ ግን አሁን ኦፊሻል ሆኖ ግልጽ ሆኖ በመውጣቱ በጣም ጥሩ ነው። ከዚህም በላይ እንደሚቀጥል ተስፋ አለ። በዚህ ብቻ እንደማይቀር ነው። ሌላ ወጣት አስተያየት ሰጪ ደግሞ መንግስት ትክክለኛውን እርምጃ እየወሰደ መሆኑን አብራርታለች። ይህንን ጊዜ የወንጀል የሰራ የሚጋለጥበት በስልጣን ላይ ያሉ ሰዎች የሚጋለጡበትን ነገር ያሳየን ያሁን ያለው መንግስታችን ነው። ጥሩ ለፍርድ አቅርቦ እኛም ያው ከጎንንን ያለ ነው። የቀድሞውን የሜቴክ ዋና ዳይሬክተርና የሌሎች ተጠርጣሪዎችን በቁጥጥር ስር መዋል ተከትሎ የተያዙት ሰዎች አጠቃላይ ቁጥር ጨምሯል። የፌዴራል ጠቅላይ አቃቢ ሕግ ተደብቀዋል በሚል የገለጻቸው ሲጨመሩ ደግሞ የተጠርጣሪዎቹ ቁጥር ከዚህም ከፍ እንደሚል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።